ሪፐብሊካኑ ዶናልድ ትራምፕ በሰፊው እንደሚያሸንፉ የተተነበየላቸውን የዲሞክራቲክ ፓርቲውን ተቀናቃኛቸውን ሂላሪ ክሊንተንን በአስገራሚ ሁኔታ አሸንፈው አርባ አምስተኛው የዩናይት ስቴትስ ፕሬዚዳንት እንዲሆኑ ተመርጠዋል። ተዋናዩና ከበርቴ ነጋዴው፣ የቴሌቪዥን ገጸ ባህሪ ማለት ነው ትራምፕ ሌሊቱን በማንሃተን ሆቴል አዳራሽ የተሰበሰቡ ደጋፊዎቻቸው የድል ንግግር ያሰሙት በከፍተኛ የደስታ ስሜት ተውጠው ነው። በዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ዘጋቢ ሜሪ አሊስ ሳሊኒስ በስፍራው ነበረች። ያደረሰችንን ዘገባ ሰለሞን ክፍሌ ይዞ ቀርቧል። የኒውዮርኩ ነጋዴ በምርጫ ዘመቻው ወቅት በሙሉ ማለት ይቻላል በሕዝብ አስተያየት መለኪያዎች ተቀድመው ነበር የታዩት። ሆኖም በትላንቱ ፕሬዝደንታዊ ምርጫ ማጠቃለያ ምሽት ግን በአስደናቂ ሁኔታ በድል አድራጊነት ብቅ ያሉት ዶናልድ ትራምፕ ሆነዋል። ከውጭ ጉዳይ ሚኒስትር ሂለሪ ክሊንተን አሁን የስልክ ጥሪ ደርሶኛል። እንኳን ደስ ያላችሁ ብለዋል። እኔም እርሳቸውንና መላ ቤተሰባቸውን ላካሄዱት በጣም ጠንካራ የምረጡኝ ዘመቻቸው እንኳን ደስ ያላችሁ ብያለሁ። ዶናልድ ትራምፕ ትላንት በምርጫው ዕለት ከባለቤታቸው መሊኒያ ጋር ድምፅ ለመስጠት ወጥተው፣ በአካባቢው የነበሩ ሰዎች ድምፃቸውን ከፍ አድርገው ተቃውሟቸውን ገልጸዋል። በዚያን ወቅት ትራምፕ በምርጫው ያሸንፋሉ ብሎ የገመተ ብዙም አልነበረም። የኒውዮርኩ ከበርቴ ነጋዴ ዶናልድ ትራምፕ በምረጡኝ ዘመቻቸው የመጨረሻዎቹ ቀናት ለማሸነፍ ቁልፍ ናቸው በተባሉ የዩናይትድ ስቴትስ ልዩ ልዩ ክፍላተ ግዛት በተደጋጋሚ ተመላልሰው በሀገሪቱ ለውጥ እንደሚያስፈልግ ጥሪ አስተላልፈዋል። ዘመቻዎቻቸው ግን በአብዛኛው ሴቶችን ከፍላጎታቸው ውጭና የማይፈቅዷቸውን አካላት መዳሰስ እንደሚችሉና ሕጋዊ የመኖሪያ ፈቃድ የሌላቸው የሜክሲኮ ስደተኞችን በማውገዝ በሰጧቸው አስተያየቶች የተበከለ ነበር። ያም ሆኖ ግን የትራምፕ አሜሪካን እንደገና ትልቅ እናደርጋለን የሚለው መፈክራቸው በኒውዮርክ የጃዝ ሙዚቃ አቀንቃኙን ጨምሮ በብዙ አሜሪካውያን ዘንድ ሊያስተጋባ ችሏል። ለትራምፕ የምረጡኝ ዘመቻ በበጎ ፈቃድ ሠራተኛዋ ሮቢ ሮቢንሰን እንዲህ ትላለች ስለዚህ ዶናልድ አሜሪካንን እንደገና ትልቅ ሲያደርጉ እኛም ገንዘብ ይኖረናል፣ ለመዝናኛ የምንከፍለው ገንዘብ ይኖረናል ማለት ነው። ያ ሲሆን ደግሞ እዚሁ ኒውዮርክ ተቀምጬ መስራት እችላለሁ። ሀገር ጥዬ መሄድ አያስፈልገኝም። እንደ ኦሃዮ ባሉ ክፍለ ግዛቶች ለትራምፕ ድምፅ ለመስጠት በብዛት የወጡት ሰራተኞች ሲሆኑ የተሳቡትም ትራምፕ ብዙ ሥራዎችን እንደሚፈጥሩና ነፃ የንግድ ልውውጥ የተባለውን ስምምነት እንደሚሰርዙ በገቧቸው ቃል ኪዳኖች መሆኑን ያስረዳሉ። ሌሎች ግን በትራምፕ ሕዝብ ከፋፋይ ንግግሮችና አንዳንዴም አሰልቺ የመረጡኝ ዘመቻቸው ጥላቻ ሲርቋቸው ተስተውሏል። ጁዲስ ዋይት አንዷ ናቸው። እኔ የኒውዮርክ ነዋሪ ነኝ። ዶናልድ ትራምፕን ለአስርት ዓመታት ሲናገሩ ሰምቻለሁ። በዜና ዘገባዎችም ብዙ ነገር ስለተከታተልኩ በሚገባ እረዳቸዋለሁ። ነገር ግን የምረጡኝ ዘመቻው ብዙ ሰዎችን ያራቀ ነበር። ትራምፕ በድል ንግግራቸው ላይ ደግሞ እንዲህ ብለዋል። በአሜሪካ የተፈጠረውን መከፋፈል ለመጠገን የምንሰራበት ወቅት አሁን ነው። አንድ መሆን አለብን። በመላ ሀገራችን ለሚኖሩ ሪፐብሊካኖችና ዴሞክራቶች እንደዚሁም ገለልተኛ መራጮች የማስተላልፈው መልእክት አብሮነታችንና አንድነታችንን የምናጠናክርበት ወቅት አሁን መሆኑን ነው። ትራምፕ ከንግግራቸው በኋላ ዩኤስኤ ዩኤስኤ እያሉ በሚፈክሩና ሁሌ የምትፈልገውን ማግኘት አትችልም ዩካናት ኦልዌይስ ጌት ዋች ዩዋንት በሚለው የሮሊንግስቶንስ ሙዚቃ ባንድ ዜማ ታጅበው ከመድረክ በመውረድ በደስታ ከሚፈነድቁ ደጋፊዎቻቸው ጋር ተቀላቅለዋል።